ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ፈተናው ተጠናቆ እያለ አሁን የፈተናው ውጤት ከተለቀቀ እና ውጤቱን በእያንዳንዱ ክልል ምን ይመስላል የሚባለው ገና ሳይታወቅ ለምንድ ነው አማራ ክልል ይሄ ችግር ነበር የሚ ይሄ ራሱ የሆነ ሌላ ችግር አለው ማለት ነው። በአማራ ክልል የትምህርት ቢሮ ኃላፊ ዶክተር ይልቃል ከፋለን ድምፅን የሰማነው ዝርዝሩን በለቱ አብይረስ ይዘናል። በሐዋሳ ከተማና ሲዳማ ዞን ሐምሌ 11 በተፈጸመ ወንጀል ተጠርጥሮ የታሰሩ በተለምዶ የኤጀቶ መሪዎች የሚባሉት ግለሰቦች እያንዳንዳቸው በ50 ሺህ ብር ዋስ እንዲለቀቁ ፍርድ ቤት ውሳኔ አስተላልፏል። የዚህንም ዝርዝር ይዘናል። ለምሽቱ ካሉን ዜናዎች የፌዴራሉ ከፍተኛ ፍርድ ቤት ለአንድ ተከሳሽ የፈቀደውን የዋስ መብት በበላይ ፍርድ ቤት ታግዶ እንዲቆይ ተወሰነ። አጠር ያለ ኮንጎ ውስጥ በደቡብ ኪቩ ክፍለ ግዛት አዲስ ከተገኙት የኢቦላ ሕመምተኞች ውስጥ ቢያንስ አንደኛው መሞቱን የሀገሪቱ ባለስልጣናት ገለጹ። እንዲሁም ከዩናይትድ ስቴትስ እስራኤል ሁለት የዩናይትድ ስቴትስ የተወካዮች ምክር ቤት አባላት እንዳይገቡ ከመከልከሏን ተከትሎ ለአንደኛዋ እንደ ራሴ ፈቃድ እንደምትሰጥ አስታወቀች። የሚሉትና ሌሎችም አሉ ጤናስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን አክለን ከዛሬ አርብ ነሐሴ 10 2011 ዓ ም ስርጭታችን ጋር አስተናጋጆች አሉላ ከበደና ቆንጂት ታየነን። ፕሮግራማችንን የሚያቀናብረው ንጉሱ ታምሬ ነው። የስርጭት መሐንዲሱ ጆ ጊልስ። እስከ አራት ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የሰዓቱን ያለም ዜና የፌዴራሉ ከፍተኛ ፍርድ ቤት ለአንድ ተከሳሽ የፈቀደውን የዋስ መብት በበላይ ፍርድ ቤት ታግዶ እንዲቆይ ተወሰነ። በዋስትና ጉዳይ ላይ በፌዴራሉ ጠቅላይ ፍርድ ቤት ክርክር እንደሚደረግም ታውቋል። መለስካቸው አመሃ ነው ዝርዝሩን የያዘው። የፌዴራሉ ከፍተኛ ፍርድ ቤት ለቀድሞ የኢንፎርሜሽን መረብ ደህንነት ምክትል ዋና ዲሬክተር ሌተናል ኮሎኔል ቢንያም ተወልደ ፈቅዶ የነበረውን የዋስ መብት በአቃቢ ሕግ አቤቱታ ምክንያት በፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት መታገዱ ታወቀ። ቀደም ሲል በነበረው ቀጠሮ በፌዴራሉ ከፍተኛ ፍርድ ቤት ይህ የዋስትና መብት ሲፈቀድ አቃቢ ህግ ይግባኝ እንደሚል ለፍርድ ቤቱ ገልጾ ነበረ። ፍርድ ቤቱም ይግባኝ ስለማለቱ ማስረጃ ይዞ እንዲቀርብ በሰጠው ትእዛዝ መሠረት አቃቢ ህግ በዛሬው ችሎት ማስረጃውን አቅርቦ ዋስትናውን ማሳገዱን የተከሳሽ ጠበቃ አቶ ኃይለ ስላሴ ገብረ መድን ለቪኦኤ ገልጸዋል። አቶ ኃይለ ስላሴ አክለውም በበታች ፍርድ ቤት የተፈቀደው የዋስ መብት ተገቢና ህጋዊ ነው ብለው እንደሚያምኑና አሁንም እግዱ የተጣለው በህግ አግባብ እንደሆነ አብራርተዋል። በዚህ ጉዳይ ላይ በፌዴራሉ ጠቅላይ ፍርድ ቤት ክርክር ለማድረግም ጥሪ እየጠበቁ መሆናቸውንም ገልጸዋል። የኢንፎርሜሽን መረብ ደህንነት የቀድሞ ምክትል ዋና ዳይሬክተር ሌተና ኮሎኔል ቢንያም ተወልደ ወልደ ማርያም በቁጥጥር ስር የዋሉት ሰኔ 26 ቀን 2010 ዓ ም ሲሆን በአሁኑ ወቅት አቃቢ ህግ በአምስት የተለያዩ የሙስና እና ሌሎች ወንጀሎች ክስ መስርቶባቸው እየተከራከሩ ናቸው። በተከሰሱበት ጉዳይ ቀጣዩ ቀጠሯቸው ለጥቅምት 26 ቀን 2012 ዓ ም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 መለስካቸውን እናመሰግናለን። ዲሞክራሲያዊት ኮንጎ ሪፐብሊክ ውስጥ በደቡብ ኪቮ ክፍለ ግዛቷ ከሁለቱ አዲስ የተገኙ የኢቦላ ህመምተኞች ውስጥ ቢያንስ አንደኛው ህይወቱ አልፈዋል አሉ የሀገሪቱ ባለስልጣናት። ኮንጎ ውስጥ በኢቦላ ወረርሽኝ እስካሁን 1800 ሰው መሞቱ ሲታወቅ ለአንድ ዓመት የዘለቀው ወረርሽኝ ወደ ደቡቧ ኪቮ ክፍለ ግዛት ገብቶ ሲከሰት ግን ይሄ የመጀመሪያ ነው። ዛሬ አዳዲሶቹ ታማሚዎች የተገኙት ከሩዋንዳ ጋር በሚያዋስነው ቡካቡ ከተማ አቅራቢያ ነው ተብሏል። የኮንጎ ባለስልጣናት የበሽታውን ተያያዦች በሕክምና ለመርዳት በሚያደርጉት እንቅስቃሴ በአካባቢው በቀጠለው የእርስ በርስ ግጭት ምክንያት ችግር ተደቅኖባቸው እንደቆየ የሚታወቅ ነው። ከዚያ በተጨማሪም ኢቦላ የእውነት በሽታ ነው ብለው የማያምኑ በርካታ ሰዎች መኖራቸው ሌላው ፈተና እንደሆነ እየተጠቀሰ ነው። ሕክምና ከመሻት ይልቅ ቤታቸው እየቆዩ ቫይረሱ ወደ ሌሎች እንዲተላል የሚተላለፍበት እድል ይገኛል እና በማለት ባለስልጣናት ስጋታቸውን ሲገልጹ ቆይተዋል። ዚምባብዌ ውስጥ ፖሊስ ሰልፎችን የከለከለ ይሁን እንጂ ተቃዋሚዎች ዛሬ አርብ ዋና ከተማዋ ሀራሬ ጎዳናዎች ላይ ሰልፍ አካሂደዋል። ሰልፉ የተካሄደው የሀገሪቱ የምጣኔ ሀብት ማሽቆልቆሉን በመቃወም እንደሆነ ተነግሯል። የፕሬዚደንት ኤመርሰን ምናንጋጓ መንግስት ኢኮኖሚውን ለማጠናከር ጥረት እያደረግን ነው ብሎ የሀገሪቱ ህዝብ ተቃዋሚው ተጨማሪ የተቃውሞ ሰልፍ እንዲካሄድ የሚያደርገውን ጥሪ እንዳትቀበሉት ሲል ተማጽኖ አቅርበዋል። እስራኤል ሁለት የዩናይትድ ስቴትስ ተወካዮች ምክር ቤት አባላት ወደ አገሯ እንዳይገቡ ከከለከለች በኋላ ለአንደኛዋ እንደራሴ ፍቃድ እንደምትሰጥ አስታወቀች። እንደራሴ ራሺዳ ትላይብ ዌስት ባንክ የሚገኙ የዘጠና ዓመት ዕድሜያቸው ላይ ያሉትን ቅድመ አያታቸውን እንዲያዩ እስራኤል ከሰብአዊነት ከሚመነጭ አቋም በመነሳት የመግቢያ ፍቃድ እንደምትሰጣቸው የአገር ውስጥ ጉዳዮች ሚኒስትር አሪየህ ዴሪ ተናግረዋል። እንደራሴቱ ዌስት ባንክ በሚቆዩበት ጊዜ የተጣሉባቸውን ገደቦች ሁሉ እንደሚያከብሩና ከእስራኤል ላይ የኩርፊያና የማግለል ተቃውሞ እንቅስቃሴዎችን ላለመሳተፍም ቃል መግባታቸውን ከሚኒስትሩ ጽፈት ቤት የወጣው ደብዳቤ አመልክቷል። በሌላ በኩል ግን እስራኤል በፍልስጤማውያን ላይ ትፈጽማለች የሚባለውን አግባብ ያልሆነ የሚባል አያያዝ በግልጽ ለሚተቹት ለእንደራሴ ጥላይብና ለእንደራሴ ኢልሃን ኦማር የመግቢያ ፍቃድ እንዳትሰጥ ገፋፍተዋል ተብሎ የቀረበባቸውን ወቀሳ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አስተባብለዋል። ማይክል ብራውን ያጠናቀረውን የዚህን ዘገባ ዝርዝር ሰለሞን አባተ ይዞ ቀርቧል። የዴሞክራቲክ ፓርቲው አባላት የሆኑትን እንደራሴዎቹን ኤልሃን ኦማርና ራሽዳ ጥላይብን እስራኤል እንድታስገባም እንዳታስገባም ያደረግኩት ግፊት የለም ብለዋል፣ ፕሬዚደንት ዶናልድ ትራምፕ ትናንት ምሽት ላይ ኒው ሃምፕሻየር ውስጥ ካደረጉት የምረጡኝ ቅስቀሳ በፊት ለጋዜጠኞች መግለጫ በሰጡበት ወቅት በበረታ ሁኔታ ጸረ እስራኤል ጸረ አይሁድ ናቸው። እነርሱ የሰጡትን መግለጫ ያወጣው ሌላ ቢሆን ኖሮ አሳሩን ይቆጥር ነበር። በእርግጥ እዚያ ካሉ ሰዎች ጋር አውርቻለሁ፣ እስራኤል ውስጥ አነጋግሬያለሁ ያሉት ማንን እንደሆነ ፕሬዚደንቱ አልገለጹም። ነገር ግን ትራምፕ ቀደም ሲል በትዊተር ባወጡት መልእክት እንደራሴ ኦማርና እንደራሴ ጥላይብ ወደዚያ እንዲገቡ እስራኤል ከፈቀደች ታላቅ ደካማነት ይሆንባታል እስራኤልንና መላውን አይሁድ ሕዝብ ይጠላሉ። አስተሳሰባቸውን እንዲቀይሩ ምንም ሊባልም ምንም ሊደረግም አይቻልም ብለው ነበር። በእርግጥ ሁለቱም እንደራሴዎች እስራኤል ፍልስጤማውያኑን የያዘችበትን ሁኔታ በብርቱ ከሚተቹ መካከል ናቸው። ሁለቱም በመጪዎቹ ቀናት ውስጥ እስራኤልን ለመጎብኘትና በብዙ የፍልስጤም ከተሞችም ተዘዋውረው ለመመልከት አቅደው ነበር። ኢልሃን ኦማር የሚወክሏት የሚኒሶታ ግዛት ነዋሪ የሆኑ አይሁድ አሜሪካውያን እስራኤል ለእንደራሴዎቹ የመግቢያ ፍቃድ በመከልከል የወሰደችውን እርምጃ ነቅፈዋል። እንደራሴ ኢልሃን ኦማር ትናንት ምሽት ላይ እዚያው ግዛታቸው ሚኒሶታ ውስጥ ለጋዜጠኞች መግለጫ ሲሰጡ ይህ የእስራኤል የመግቢያ ፍቃድ ክልከላ ጥያቄ ተነስቶላቸው መልስ ሳይሰጡበት አልፈዋል። ይሁን እንጂ ክልከላው በተወካዮች ምክር ቤቱ አባልነታቸው የዩናይትድ ስቴትስ እርዳታ የሚወድቅበትን ከመከታተልና በዓለም ዙሪያም ከሰብዓዊ መብቶች ጥበቃ ጋር የተያያዙ ሕግጋትን ከማርቀቅ ሥራቸው እንዳስተጓጎላቸው አመልክተው ነበር። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ለክልከላው መሠረት ነው ያሉትን ሰበብ ሲያስረዱ እንደራሴዎቹ የሚሄዱበትን ሀገር የጠሩት እስራኤል ብለው ሳይሆን ፍልስጤም ነው ያሉት። ከእስራኤል መንግሥት ባለሥልጣናትም ሆነ ከተቃዋሚ መሪዎች ጋር ለመገናኘትም ያቀረቡት ጥያቄ የለም ብለዋል። ሁለቱን ደራሲዎች እስራኤል በፍልስጤማውያን ላይ ታደርሳለች በሚባል በደል ምክንያት እንድትገለል፣ ነዋይ እንዳይፈስባትና ማዕቀቦች እንዲጣሉባት የሚጠይቁ ሁከተኛ ያልሆኑ የምጣኔ ሀብት ጫና እንቅስቃሴዎችና ዘመቻዎችን በግልጽ እንደሚደግፉ ይታወቃል። ዩናይትድ ስቴትስና ደቡብ ኮሪያ በቀጠሉት ወታደራዊ ልምምድ ቁጣ ላይ ያለችው ሰሜኗ ኮሪያ ከምስራቁ የጠረፍ ግዛቷ አዲስ ዙር የአጭር ርቀት ተወንጫፊ መሳሪያ ወደ ባህሩ መተኮሷን የሶል የጦር ሰራዊት አስታወቀ። የደቡብ ኮሪያ የጦር ኃይሎች ጠቅላይ ኤታማዦር ሹም ያወጡት መግለጫ እንዳመለከተው ፒዮንግያንግ የተኮሰቻቸው ምንነታቸው ያልታወቀ ያሏቸው መሳሪያዎች በ30 ኪሎ ሜትር ከፍታ 230 ኪሎ ሜትር ርቀት ተሻግረው ተወንጭፈዋል። ለሰዓቱ ያለን ዜና በዚሁ ያበቃል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበድና ቆንጂት ታየነን። በአለም ዜና የጀመረው መደበኛው የአርብ ፕሮግራማችን በ22ና በ25 እንዲሁም በ31 ሜትር ባንድ አጭር ሞገድ ደግሞም በናይል ሳት እስከ ምሽቱ አራት ሰዓት ድረስ ይቀጥላል። አሁን ወደ ዘገባዎች ክፍለ ጊዜ ነው የምናልፈው። በቅድሚያ የምሽቱ አብይ ርዕስ በአማራ ክልል ያለፈው የሁለተኛ ደረጃ መልቀቂያ ፈተና አሰጣጥ ወቅት የቁጥር መላላት ነበር የሚል ለክልሉ የትምህርት ቢሮም ለአገር አቀፉ የፈተናዎች ምዘና ኤጀንሲም የቀረበ ቅሬታ እንደሌለ የክልሉ የትምህርት ቢሮ ኃላፊ ዶክተር ይልቃል ከፋለ አለ ገለጡ። በአማራ ክልል በ228 የፈተና ጣቢያዎች ውስጥ ቁጥራቸው ወደ 92,000 የሚጠጋ ተማሪዎች ፈተናውን በጥብቅ ቁጥጥር ዶክተር ይልቃል ከሪፖርተራችን አስቴር ምስጋናው ጋር ባህር ዳር ላይ ባደረጉ ቃለ ምልልስ አመልክተዋል። የቢሮ ኃላፊ የፈተና አሰጣጡን ሂደት በሚያብራሩበት ነው የሚጀምሩት። አማራ ክልል በጣም ተገቢ የሆነ ቅድመ ዝግጅት አድርጎ በሀገር ደረጃ የወጣውን ማስፈጸሚያ ቅድ እስከ ትምህርት ቤት ድረስ በማድረስ በጥብቅ ዲሲፕሊን በመፈጸም ካለፈው ዓመት በተሻለ በተረጋጋ መንገድ ፈተናው እንዲሰጥ ተደርጎ ተከናውኑ። ወደ ሶስት ሺህ የሚጠጉ ፈታኞች ናቸው ለአስራ ውታያ ክፍል ፈታኝነት ተመድበው የሰሩት። እነዚህ እያንዳንዳቸው ሞራል አላቸው። ማንም ተቆጣጥሮ የሚያሰራቸው አይደለም። እነዚህ ሰዎች የፈተና ጥሰት ከተገኘ መያዝ አለባቸው፣ መፈረም አለባቸው እንዲሰረዝ ማድረግ ይቻላል። በግለሰብ ደረጃም በትምህርት ቤት ደረጃም ይሰረዛል፣ ሕጉም ስለሚፈቅድ ማለት ነው። እኔ እስከማውቀው ድረስ ከዚህ ከ228ቱ የፈተና ጣቢያ ውስጥ ከተፈተኑት ወደ 92 ሺህ ከሚጠጉ ተማሪዎች ውስጥ ይሄ ይሄ ይሄ ብሎ ይሄ ትምህርት ቤት ችግር አለበት ተብሎ የቀረበ ሪፖርት አላውቅም። የፈተናዎች ድርጅትም የቀረበለት ለመሆኑ ግልጽ አላደረገም። የቀረበ ነገር የለም። በትክክል በአግባቡ ፈተናው ተሰጥቷል የሚል ማስረጃ ነው የሰጠው። በዚህ መንገድ ፈተናው ተጠናቆ ያለ አሁን የፈተናው ውጤት ከተለቀቀ እና ውጤቱን በእያንዳንዱ ክልል ምን ይመስላል የሚባለው ገና ሳይታወቅ ለምንድን ነው አማራ ክልል ይሄ ችግር ነበር የሚለው? ይሄ ራሱ የሆነ ሌላ ችግር አለው ማለት፣ የአማራ ክልል የሚኮርጅ ተማሪ ካለ መጀመሪያ የሚጎዳው የአማራ ክልል ያኮራጁ ተማሪ ነው። ህብረተሰቡን የሚሰርቅ ወላጁን የሚሰርቅ ትውልድ እንድንገነባ አንፈልግም፣ አንፈቅድም። ይሄ እኛ የምንፈልገው በሀገር ደረጃም እንዲሆን የምንጥረው መለካት ያለበት ሰው አይደለም፣ ቋንቋ አይደለም፣ ክልል አይደለም፣ አካባቢ አይደለም፣ እውቀት ነው መለካት ያለ። እውቀት ደግሞ ዩኒቨርሳል ነው። በዓለም ያሉ ሰዎች በጋራ የሚለኩበት ነው። በመሆኑ የአማራ ክልል ተለይቶ ለብቻው ያላወቀውን እንዲያውቅ የሚደረግበት ስርዓት እንዲኖር ማንም አይፈቅድም፣ አይደረግም እና ስለዚህ መሰረተ ቢስ ወሬ ነው። አሁን አማራ ክልል ላይ በጣም ሰፊ ወላጆች ይጨነቃሉ፣ ተማሪዎች ይጨነቃሉ። ከፍተኛ ውጤት ያላቸው ተማሪዎች ሁላ ያላገባ ውጤታችን ተያዘ፣ ለምንድን ነው የተያዘው? ይገለጽልን የሚሉ አሉ። በተመሳሳይ በሌላው የትምህርት አይነትም በቃ እኛን የማይገልጽ እግተኛ ውጤት ነው ተመዝግቦ የመጣው ስለዚህ ይሄ እንዲታይልን እንፈልጋለን የሚሉ በጣም በርካታ ተማሪዎች ነ ስለዚህ ይሄ ሁላ አጠቃላይ ሳይታይ ሳይታወቅ አስቀድሞ የተለየ ሆን ብሎ አንድን ክልል ለመጉዳት ሆን ብሎ አንድ ክልል በተለየ መጥፎ ስል ውስጥ እንዲገባ ማድረግ ነውር ነው፣ ኢሞራላዊ ነው፣ ተገቢ አይደለም እንላለን። ስለዚህ እንደዚያ አስተያየት ተሰጥቶ ከሆነ መታረም አለበት። ክልሉ ውስጥ ለፈተና ከተቀመጡ ተማሪዎች ያስመዘገቡትን ውጤት በሚመለከት አሁን በግል ደረጃ ካልሆነ በስተቀር አጠቃላይ አሰባስበን አደራጅተን መተንተን አልቻልንም። መረጃው አልመጣልንም። አሁን እያንዳንዱ ተማሪ ብቻ ነው የሚያውቀው። 93 ሺህ ፈተና ለመቀመጥ ተመዘገቡ። ከዚያ ውስጥ ወደ 92 ሺህ የሚደርሰው ተቀምጧል ለፈተና። ሌሎች በተለያየ ምክንያት አልተቀመጡም። እዚህ ውስጥ ምን ያክሉ ነው? ለምሳሌ 350 በታች ያመጣ ምን ያክሉ ነው? ከ350 በላይ ያመጣ ምን ያክሉ ነው? 400 በላይ ያመጣ ምን ያክሉ ነው አምስት መቶ በላይ ያመጣ የሚለውን መተንተን አልቻለን መረጃው ስላልደረሰ ምናልባት አሁን የአብቲቲዩድ መስተካከል ስላለበት እንደገና ደግሞ የሁለት የትምህርት አይነቶች መጣራት አለባቸው ተብለው የተያዙት ማጣራቱ ተጠናቆ ሲገለጽ ድረስ ሊሆን ይችላል መረጃው አልደረሰን። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር ነው። አስቴርን እናመሰግናለን በቀጣዩ ዘገባ የፈተናዎች ኤጀንሲ በየጊዜው የሚያጋጥሙትን ስህተቶች እያረመ አለመምጣቱ በያዝነው ዓመት ለተከሰተው የውጤት አሰጣጥ ችግር ምክንያት ነው ሲሉ በደሴ ከተማ የሚኖሩ አስተያየት ሰጪ ገልጸዋል። የአስራ ሁለተኛ ክፍል መልቀቂያ ብሔራዊ ፈተና የወሰዱ ተማሪዎች በውጤታቸው ቅሬታቸውን እየገለጹ መሆኑን አክሎ መስፍን አራጌ ከደሴ ተከታዩን ዘገባ አስተላልፏል። በዘንድሮው የአስራሁለት ክፍል ሀገር አቀፍ ብሔራዊ ፈተና የተሻለ ውጤት ያመጣሉ ተብለው ከሚጠበቁት ተማሪዎች አንዷ ነበረች ሄርሜላ አለሙ። በደሴው መምህር አካለወልድ ከፍተኛ ትምህርት መሰናዶ ሁለተኛ ደረጃ ትምህርት ቤት ፈተናዋን የወሰደችው ሄርሜላ፣ በቅርቡ ይፋ የሆነው ውጤት ግን ጥሩ ዜና አላሰማትም። እሷን ለስሜት መረበሽ ወላጆቿን ለድንጋጤ ዳርጓል። ስጠብቅ የነበረው ሜዲሲን ወ ያገኛለሁ ከዛ ካልሆነ ደግሞ ወደ ኢንጂነሪንግ እገባለሁ እያልኩ ነበር፣ የጠበቅኩት አሁን ሲመጣ የወረደ ውጤት ነው። ሲቀጥል ደግሞ አፕቲቱድ እንግሊዝ በእንግሊዝኛ በጣም የሚጠብቃቸው ውጤቶች ነበሩ። ቀሎኛ የሰሯቸው ነበሩ። ነገር ግን ሲመጡ ከአምሳ ሳ በታች ነበሩ። ሰላሳ አራት አፕቲቱድ እንግሊዝኛ ደግሞ አርባ ስምንት ነው የመጣው። አብቲቲዩድ ሰማኒያ ቤት ውስጥ ጠብቅ ነበረ። እንግሊዘኛ ደግሞ ስልሳ ቤት፣ ሰባ ቤት አላጣም ስል ነበር። እኔን ጥሬ ነበር ሲሰራውም ቀለል ያለ ነበረ። ነገር ግን ሲመጣ የወረደ ውጤት ነው። ምንም ዋጋ የለውም። ወጣቷ ያገኘችውን 342 ነጥብ እኔን የማይወክል ስትል ትገልጸዋለች። በአገር አቀፍ ደረጃ የአብቲቲዩድ ፈተና ውጤት ችግር እንዳለበት ይፋ መሆኑን ተከትሎ ውጤቷ እንደሚሻሻል እርግጠኛ ብትሆንም ሌሎችም ፈተናዎች ተመሳሳይ የአስተራረም ችግር አለባቸው ባይናት። ያው ወደ ማለፍ ውስጥ ሊያስገባኝ ይችላል፣ ነገር ግን የምፈልገውን ፊልድና የጣርኩበት ሁሉም ውጤት አላገኙበት አሁን የሚሰጠው አስተያየት እንዲታይም ተመልሶ ግን ተስተካከል አልተስተካከል ዋጋ የለውም። በተገኘው ውጤት ወጣቷ ብቻ ሳይሆን በመምህርነት ሙያ የሚተዳደሩት ወላጅ አባቷ አለሙ ባየም ቅሬታ አላቸው። መምህር ነኝ፣ የሂሳብ መምህር። እንደ መምህር እከታተላታለሁ ልጄን። ይህን አይነት ውጤት ይመጣል ብያ አልጠበቅኩ እንደ ፈጽሞ በሂሳቡና በአፕቲቲዩዱ በተለይ በጣም የገረመኝ ውጤቱ አይደለም። በእርግጥ ወዲያው እኔም ደንግጫ ደንግጭ አለሁ። ዋናው ቁም ነገሩ ግን እኔ ልል የምችለው ፈተና ስለሆነ ስሪ ስሪ ቢታረም ደስ ይለኛል፣ ሳይኮሎጂካሊ ልጆች እንዳይጎዱ ህይወት ነውና። የመምህር አካለ ወልድ ከፍተኛ ትምህርት መሰናደው ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር ፍቅር አበበ በበኩላቸው ትምህርት ቤታቸው ባለፉት አመታት የተሻለ ውጤት የማስመዝገብ ታሪክ እንዳለው ያወሳሉ። ዘንድሮ ግን ያን ታሪክ መድገም አልተቻለም። ይህ ደግሞ ከተማሪዎች ብቃት ማነስና ከትምህርት አሰጣጥ ችግር ጋር የተያዘ እንዳልሆነ ያምናሉ። አሁን በትምህርት ቤታችን ደረጃ እስከዛሬ የነበረ ውጤት ከፍተኛ ውጤት ነው የሚመዘገበው። እንደ ትምህርት ቤታችን ከ ስድስት መቶ በላይ የሚመዘገብበት ሁኔታ አለ። አጠቃላይ የማለፋቸው ምጣኔ ከዘጠና ፐርሰንት ና በላይ ነው በተከታታይ አመት የሚመዘገበው። በአሁኑ አመት ስናይ ያው እንግዲህ ከተሳሳተውም ውጤት አኳያ ሲታይ ሌሎችም አሁን ብዙ ነገሮች ናቸው የሚቀርቡት፣ አፕቲቱድ ጋር ብቻ የተያያዘ አይደለም። ሌሎች ሰብጀክቶችም ጋ እንዲሁ ቅሬታዎች እየቀረቡ አሁን ወላጆች የምታያቸው እዚ ግቢ ውስጥ አሁን መጥተው ስናስተናግድ ነበረ ችግሩን በኢሜይል እየላክ ኤጀንሲው ማለት እና ውጤቱ እንደ ትምህርት ቤታችን ስናይ ወረድ ያለው ውጤት ነው የተመዘገበው። እንደ ርዕሰ መምህሩ ዘንድሮ ፈተና ከወሰዱት 630 ተማሪዎች ውስጥ ከ480 የሚልቁትን ውጤት ለማደራጀት መሞከሩን ጠቁመው እስካሁን ባለው 350ና ከዚያ በላይ ውጤት ያስመዘገቡት 65 በመቶ ብቻ ናቸው ብለዋል። ርዕሰ መምህሩ በተለይ በፈተናዎች ኤጀንሲ በኩል የሚስተዋሉ ተደጋጋሚ ስህተቶች አለመታረማቸውና ተጠያቂነት አለመስፈኑ ለዚህ ችግር መከሰት ምክንያት እንደሆነ ይናገራሉ። ፈተናዎች ድርጅት ላይ ያለው ነገር ትንሽ በየዓመቱ አሳሳቢ እየሆነ እየመጣ ያለበት ሁኔታ ነው። በየዓመቱ የተለያየ ችግሮች ይፈጠራሉ። የተለያዩ ችግሮች ትልል ትልቅ ችግሮች በጣም የማይጠበቅ ነገር በሀገር ደረጃ ማኔጅመንት ተስተካክሎ ሊፈታ እንደማይችል አይገባኝም። ከዚህ በፊት እንግዲህ ታስታውሳልህ ፈተና ተሰረቀ ተብሎ የነበረው በሀገር ኢኮኖሚ ላይ በወላጆች በተማሪዎች፣ በትምህርት ቤቶች ላይ ተፈጥሮ የነበረውን ጫና ያው እናስታውሳለን። ፈተናው በደንብ ማኔጅ መሆን ስላልቻለ ነው። በቀላሉ አሁን ፈተና ቡክሌት አስተሻሸግ፣ ትራንስፖርት ላይ የሚፈጠሩ ችግሮች መሆኑን የማይገባው ነገር ይፈጠራል። አሁንም እንደገና ይህን ማረም ትልቅ ስራ ነው። በሀገር አቀፍ ደረጃ የተፈጠረን ችግር የብሔር ገጽታ በማላበስ እና የፖለቲካ ሽፋን በመስጠት ነገሩን ወደ ሌላ አቅጣጫ እንዲያመራ ማድረግም ተገቢ አይደለም ይላሉ ወላጆች። በሰከነ መንፈስ ልጆቻቸውን ከስሜት ስብራት የመጠገን የሚመለከተው የትምህርት አካልም ተደጋጋሚ ስህተቱን በዘላቂነት የሚፈታበት አቅጣጫ ማስቀመጥ ይገባቸዋል። እንዳስተያየት ሰጪዎቹ በትምህርት ቤት የፈተና ስራ በጣም ከባድ ነው፣ ማኔጅመንቱ ማለት ነው። በጥንቃቄ የምትሰራው ነገር ነው። ምክንያቱም ትንሽ ነገር ከሳት ሌላ ቀውስ ነው የሚፈጥረው። ስለዚህ ይሄንን ማድረግ ነበረባቸው ግን አልቻሉም። ተደጋጋሚ ችግር ነው የሚፈጥረው ኤጀንሲው። ስለዚህ ሌላ አሰራር ስርዓት መዘርጋት አለበት። በቃ ያልሰራ ሰውም ካለ መፈተሽ መቻል አለበት እንጂ ሁልጊዜ በየአመቱ በተለያዩ ችግሮች መልካቸውን እየቀያየሩ መቀጠል አለብን የሚል ግምት የለኝም። ለፈተና ድርጅቶች የምነግረው በተሌለ ሴቶች ከውጤታችን ውጭ ምንም አይነት መብላ የለንም። ሰውን አሁንም እንደገና በህይወታችን ላይ እንደቀለደው እንዲያስተካክለልኝ እንፈልጋለን። ሌላ ነገር ማለት ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። መስን አራጌን ለዘገባው እናመሰግናለን። አድማጮች በተከታዩ ዘገባ ወደ አዋሳ ነው የምንሻገረው። በአዋሳ ከተማና ሲዳማ ዞን ሐምሌ 11 በተፈጸመ ወንጀል ተጠርጥረው የታሰሩ በተለምዶ የእጀቶ መሪዎች በሚል የሚጠሩ ግለሰቦች እያንዳንዳቸው በ50 ሺ ብር ዋስ እንዲለቀቁ ፍርድ ቤት ውሳኔ አስተላልፈዋል። ፖሊስ ለተጨማሪ ምርመራ ለ14 ቀናት እንዲራዘም ያቀረበውን ጥያቄ ጉዳዩን የሚያየው የአዋሳ ከተማ ከፍተኛ ፍርድ ቤት አንደኛ ወንጀል ችሎት አልተቀበለውም። ይሁንና ፖሊስ ይግባኝ ማለት እንደሚችል ግን ገልጦ ችሎቱ ለነሐሴ 14 2011 ዓ ም ቀጠሮ ሰጥቷል። የሲዳማ ዞን ምክር ቤት በጠራው አስቸኳይ ጉባኤ በዞኑ ተከስቶ ከነበረው የጸጥታ ችግር ጋር በተያያዘ ከስልጣን በታገዱት የዞኑ አስተዳዳሪ ቃሬ ጫውቻ ምትክ የተሾሙትን የአቶ ደስታ ሌንዳሞን ሹመት አጽድቋል። ምክር ቤቱ በሕግ የበላይነት፣ በጸጥታ፣ በወቅታዊ ሁኔታዎችና በውሳኔ ሕዝብ አፈጻጸም ሂደት ዙሪያ መምከሩንም አፈ ጉባኤው ለአሜሪካ ድምፅ በሰጡት ቃል ገልጠዋል። የአዋሳው ዘጋቢያችን ዮናታን ዘብዲዮስ ዝርዝሩን ይዟል። የሐዋሳ ከተማ ከፍተኛ ፍርድ ቤት ዛሬ በአስቻሎ ችሎት ለመርማሪ ፖሊስ የተሰጠው ጊዜ በቂ መሆኑን በመግለጽ በተመሳሳይ ጉዳይ ላይ የተጠየቀውን የ14 ቀናት ቀጠሮ ውድቅ አድርጓል። ፖሊስ ግን ተጨማሪ ቀጠሮ የጠየቀባቸው ቀሩኝ ያሏቸው ስራዎች የምስክሮችን ቃል መቀበል፣ የሰነድ ማስረጃዎችን ማሰባሰብ፣ የወደሙ ንብረቶችን ግምት ማስመጣትና የተጻፉ ደብዳቤዎችን መልሶ ማሰባሰብ ናቸው። የተጠርጣሪዎች ጠበቆቻቸው በሶስት ዙር ለምርመራ የተሰጠው ቀን በቂ ነው፣ ፖሊስ ሰብስቤ አላጠናቀኩም ያላቸው ቀሪ ማስረጃዎች ከተጠርጣሪዎች ቁጥጥር ውጭ ያሉ በመንግስትና በተቋማት ዘንድ የሚገኙ ስለሆኑ የዋስትና መብታቸው ተከብሮላቸው በውጭ ሆነው እንዲከታተሉ ሲል ፍርድ ቤቱን ጠይቋል። መርማሪ ፖሊስ በበኩሉ ወንጀሉ ከባድና በቡድን የተፈጸመ የሰው ሕይወት ያልርካት በት መሆኑ ቀስ ታስረው የሚያደርግ በተጨማሪም የተጠረጠሩባቸው ወንጀሎች ሕገ መንግስታዊ ስርዓት በኃይል መናድና ሌሎችም እስከ 25 ዓመትና በሞት የሚያስቀጡ ወንጀሎች ስለሆኑ በወንጀል ሕግ መሰረት የዋስትና መብት አያሰጣቸውም በማለት ተከራክሯል። ጠበቆች ደግሞ መርማሪ ፖሊስ እያቀረበ ያለው መከራከሪያ የተከሰሱ ግለሰቦችን እንጂ በወንጀል የተጠረጠሩ ደንበኞቻችንን የማይመለከት ነው ብለዋል። ግራና ቀኝ የተመለከተው ፍርድ ቤቱ ምርመራ የተደረገባቸው የሚገኙት እሱንም ጨምሮ በታሪኩን ለማመዝገብ ውስጥ ተካትቶ ዘጠኝ ተጠርጣሪዎች እያንዳንዳቸው በአምሳ ሺህ ብር ዋስ እንድለቀቁ ወስኗል። ውሳኔውን የማይቀበል ከሆነ መርማሪ ፖሊስ የግባኝ ማለት እንደሚችል ገልጦ ሊመሰረትባቸው ለምችል ክስም ነሐሴ 14 2011 ዓ ምት ቀጥሮ ቆርጧል። በፖሊስ የምርመራ መዝገብ ከተዘረዘሩ የክስ ጭብጦች ውስጥ ህገ መንግስታዊ ስርዓትን በኃይል ለመናድ ማሰር ችግሮችን ማፈናቀል፣ የሰው ህይወት ማጥፋት፣ መሠረተ ልማቶችን ማውደም፣ የግልና የመንግስት ተቋማትን ከጥቅም ውጭ ማድረግና ለግጭት ማነሳሳት የሚሉ ይገኙባቸዋል። በተያያዘ ዜና የዞኑ አስተዳዳሪ የነበሩት አቶ ቃሬ ጫውቻ በሐምሌ 11 2011 ዓ ም በሐዋሳ ከተማና በስዳማ ዞን ተከስቶ ለብዙሀን ህይወት መጥፋትና ለንብረት ማውደም ምክንያት ሆኗል ከተባለው የጸጥታ መታወቅ ጋር በተያያዘ ከስልጣን መታገላቸውን ተከትሎ አዲስ የዞን አስተዳዳሪ ተሹሟል። የስዳማ ዞን ምክር ቤት አፈ ጉባኤ አቶ ሰለሞን ላሌ እንዳሉት ምክር ቤቱ የክልሉም ሆነ ሆነ የዞኑ ገዢ ፓርቲ የሆነው የደቡብ ኢትዮጵያ ህዝቦች ዴሞክራሲያዊ ንቅናቄ ደኢህዴን ለዞኑ ዋና አስተዳዳሪነት ያቀረበውን አቶ ደስታ ሌዳሞ ሹመት በሙሉ ድምፅ አጽድቋል። አዲሱ የዞኑ ዋና አስተዳዳሪ አቶ ደስታ ሌዳሞ በሰላማ ህዝብ እንደራሴዎች ፊት ቀርበው ቃለ መሐላ ፈጽሟል። የክልሉ ገዢ ፓርቲ አቶ ደስታ ሌዳሞን የዞኑ አስተዳዳሪ እንዲሆን እንዳጭ ለምክር ቤቱ አቅርቧል። ለምክር ቤቱ ባቀረበበት ጊዜ ምክር ቤቱ ህገ ደንቡ በሚለው መሰረት አይቶ ያው በሙሉ ድምፅ በሙሉ ድምፅ ቀጥሎ የዞኑን እንዲያስተዳድር መስማማቱን ገልጾ አጽድቋል። ከዚህ ጎን ለጎን የስዳማ ክልልነት ጥያቄ ውሳኔ ህዝብ አፈጻጸም በምርጫ ቦርድ በተቀመጠው አቅጣጫና ጊዜ እንዲጠናቀቅ የሚመለከታቸው የመንግስት ስራ ኃላፊዎች፣ የክልሉና የዞኑ ምክር ቤት በቅንጅት እንደሚሰሩ መክሯል ያሉት አፈ ጉባኤው ምክር ቤቱ በወቅታዊ የጸጥታና ህገ መንግስታዊ ስርዓት በማስከበር ዙሪያ መወያየታቸውን ተናግሯል። የጸጥታ ኃይል ብቻ ጸጥታን አይጠብቅም። ስለዚህ ጸጥታው ባለቤት ህዝብ መሆናል። ስለዚህ እኛ ራሳችን መጠበቅ አለብን። ለህዝቡም አወርነስ መ መፍጠር አለብን በሚል ነው የተወያየው። ቀደም ሲል የተከሰተውም ሁኔታ ያው በተለይ ከንብረት ጋር ተያይዞ እንዲሁ ንብረት ብቻ አይደለም፣ ዋናው ንብረት ይተካል፣ ነፍስ ጠፍቷል። ነፍስ በመጥፋቱ ምክንያት ያው ሀዘኑን ገልጿል። ቤተሰቡንም መደገፍ እንዳለበት ንብረት የጠፋበትንም አካል ንብረቱን በተቻለ መጠን በማዋጣት በመጠየቅ ሀዘን ላይ ያለውንም በመጠየቅ ንብረቱ የጠፋበትንም ደግሞ የመተካት ስራ፣ አይዟችሁ እኛ ከጎናችሁ አለን የሚለውንም ስራ መስራት አለብን ብሎ ነው እንደ ምክር ቤት የወሰነ። የደቡብ ኢትዮጵያ ሕዝቦች ዲሞክራሲያዊ ንቅናቄ እንደሄደን በክልሉና በሐዋሳ ከተማ አለ ያለውን ስርዓት አልበኝነትና ከጸጥታ መታወክ ጋር ተያይዞ የስዳማ ዞንና የሐዋሳ ከተማ አስተዳደር እንዲሁም የሀዲያ ዞን የፊት አመራሮችን ከስልጣን ማገዱ ይታወሳል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም። ዮናታን ዘብዲዮስ አመስግነን፣ በተከታዩ ዘገባ ደግሞ ወደ ወሎ እንመለስ። በደቡብ ወሎ ዞን አምባሰል ወረዳ ውጫሌ ከተማ አካባቢ ለመንግስት ሰራተኞች የቤት መስሪያ የተሰጠው ቦታ ለእኛ ይገባል በሚሉ ወጣቶችና በጸጥታ ኃይሉ መካከል በተፈጠረ ግጭት የሞትና የአካል ጉዳት ደርሷል ይለናል። የሞትና የቆሰሉትን ሰዎች ቁጥር ከገለልተኛ ወገን ለማጣራት ጥረት እየተደረገ መሆኑን ጠቅሶ መስፍን አራጌ ተከታዩን አድርሶናል። በከተማዋ ዜሮ ሁለት ቀበሌ በተለምዶ አበጋር ሜዳ የሚባለው ቦታ ነው የግጭቱ መንስኤ። በስልክ አስተያየቱን የሰጠን የአካባቢው ወጣት እንደሚለው ወጣቶች ይህን ቦታ ለማልማት ቀደም ሲል ጥያቄ አቅርበው ነበር። እንዳስተያየት ሰጭው ወጣቶቹ የሚፈልጉትን ቦታ የወረዳ አስተዳደሩ ለመምህራን ቤት መስሪያ ለማዋል ቦታ ሸንሻኞችን ወደ ስፍራው በመላኩ ግጭቱ ተቀስቅሷል። ከትናንት ወደ እዚህ መስተዳደሩ ከመዘጋጃ ጋር ሆኖ የሆነ ቦታ መንመድባለን ብሎ ነበር። ወጣቱ የቦታ የሰጠኝ ጥያቄ አቅርቦ ነበር። የቀበሌው ነዋሪ ወጣት ማለት ነው መንግስት ደግሞ አሁን አይደለም እዚህ ቦታ ምስተ ማግኘት የምትችሉት እኛ ደግሞ መንግስታችን የሚያመጣው መመሪያ ጋራ ተግባራዊ እንዲሆንልን በአቅራቢያችን በሚገኙ የቀበሌው ነዋሪ ከመሆናችን አንጻር ቅድሚያ ተጠቃሚ መሆን አለብን በሚል ጥያቄ ምክንያት አስተዳደሩ ባዘጋጀው የፖሊስ ኃይል ትናንትና በተፈጠረው ግብግብ የሰው ህይወት ጠፍቷል፣ የሰው አካል ጎድሏል። የአምባሰል ወረዳ ፖሊስ ጽሕፈት ቤት ኃላፊ ዋና ኢንስፔክተር መኮንን ሹሙ በበኩላቸው ስለ ጉዳዩ ይህን ይላል። ለቤቶች ማህበር ቦታ ለመሸንሸን ባለሙያዎች ጋር ቦታ ሄደን ያው የአካባቢ ለእኛ ነው መሰጠት ያለበት ለሌላ ሰው ሊሰጥብን አይገባም የሚል ወጣቱ ተሰባስቦ ቀደም ሲል ጥያቄ ያቀርቡበት ነበረ። ለወጣቱ ደግሞ የወረዳው መስተዳደር የሚሰጠው ምላሽ እንዲሁ ዝም ብሎ በደቦ የሚጠየቅ ጥያቄ ምላሹ ከባድ ነው የሚሆነው። ምላሹን ለመስጠት በማህበር ተደራጁ። በማህበር ከተደራጃችሁ በኋላ እንደ ማንኛውም ዜጋ ታገኛላችሁ የሚል ምላሽ ሲሰጥ እንዳይመራብን እዚሁ ላይ እንሞታለን፣ እንጋደላለን የሚል ሀሳብ ነበራቸው። በርካታ ጊዜ የጸጥታ ኃይል ማወያየቷቸዋል አመራሩ ማወያየቷ። አስተያየቱን ለአሜሪካ ድምጽ ሬዲዮ በስልክ የገለጸው ወጣት ግን ጥያቄያቸው ዴሞክራሲያዊ እንደነበር ነው የሚናገረው። በዴሞክራሲያዊ መልኩ ተደራጁ ተባለ። ተደራጅተን አስገባን ማህበራት እንዝርዝራችን በቡድን በቡድን ሆኖ ገባ። አሁን ያንን ፋይሉን ከስር በመክተት ሌላውን የካቢኔ አባላቶች ቅድሚያ ለመስጠት መምህራኖች የደሞዝ ጥያቄ ባነሱበት ሰዓት የመምህራኖችን የደሞዝ ጥያቄ መልስ ለመስጠት በቀበሌው መሬት ተመሳጥሮ ጉዳዩን የወጣቱን ጥያቄ ጥያቄ ከስር ፋይሉ ንፍስር ማድርጎ የእነሱን ጥያቄ በዚህ በቦታ ለመመለስ ስለፈለገ ወጣት ደግሞ መብት ጠበቂ የሚለውን ጥያቄ በማንሳት ከክልል ድረስ እንደርሳለን በማለት አሁን ምን ታመጣላችሁ ከፈለጋችሁ በፌዴራል ፖሊስ ማስጨፈጨፋቸዋለን። ወንቱ አስተዳደሩ የፈለጉ መስዋዕትን ከፍላለ አለም አ ስማቸው እንዲጠቀስ ያልፈለጉ የመንግስት አካል ወጣቶቹ በህጋዊ መንገድ መደራጀታቸውን አምነው ችግሩ እኛ የፈለግነውን ቦታ በፈለግነው ጊዜ ማግኘት አለብን የሚል አቋም መያዛቸው ነው ብለዋል። እንደ ወጣቱ ትናንት ሶስት ሰዓት ገደማ በተፈጠረው አለመረጋጋት የተወሰኑ ወጣቶች በቁጥጥር ስር ይውላሉ። ይህን ተከትሎ የታሰሩት ይፈቱ ጥያቄያችን ምላሽ ያገኝ ብለው በመውጣታቸው በጥይት ተደብድበዋል ሲል ይገልጻል። ጠዋት ሶስት ሰዓት ላይ ግጭቱ ተፈጠረ። የተወሰኑ ልጆች አፍሶ አምጥቶ አሰሩ። ሲያስሩ ጓደኞቻችን ይፈቱ ብለው ዘጠኝ ሰዓት አካባቢ ላይ ሰልፍ አድርገው ሲመጡ ጓደኞቻችን ይፈቱ፣ ድምጻችን ይሰማ፣ መብታችን ይጠበቅ በሚል መፈክር ይዘው ፖሊስ በራፍ ላይ ወጣቶችን በጥይት ረፈረፋቸው። ቀጥታ ፖሊስ የጥይት ተኩስ ጀመረ። የጥይት ተኩስ ሲጀምርባቸው እነሱ በእርግዘው ሄዱ። ከዛ በኋላ ወደ ላይ ነበር ነው የመጀመሪያ አካባቢ ተኩሱት። ከዛ በኋላ እዛ አካባቢ ያሉትን የእኛን ወንድሞች የእኛን እህቶች ጨረሷቸው። በቀጭታ አግድም መሬ ለመሬ ተኩስ። አሁን አንደኛ ጎስሊ ነው ዛሬ ቀበርኩ። ምንም ምኑም ላይ የሌለበት የጥያቄውም አገር አይደለም። ብዙ ግን የተመታ ወጣት አለ። አሁን እነዛ ልጆች የመተውን ፖሊስ ያውቃሉ። ብዙዎች ዛሬም ሆነም አልሆነም ቤት ሰውም ሊገደል አይችልም ነው። ዋና ኢንስፔክተር መኮንን በበኩላቸው ወጣቶቹ ወደ አካባቢው የሄዱ ባለሙያዎችን አባረዋል። ጸጥታ ኃይሉም ስራውን በአግባቡ እንዳይሰራ አውከዋል ሲሉ ይገልጻሉ። ማዘጋጃ ቤቱ ያስቀመጠውን የወሰን ድንጋይ የነቀሉ፣ በስፍራው ከብቶች አሰማርተው እንዲወጡ ሲጠየቁ እምቢ ያሉ ግለሰቦችን በቁጥጥር ስራ ውለው ወደ ጣቢያ መመለሳቸውን ጠቅሰዋል። በዋነኝነት ደግሞ ያስተባብር የነበረው የቀበሌው የወጣት አስተባባሪ ተብሎ በካቢኔ ደረጃ የተቀመጠው የቀበሌው ማለት ነው እሱ ደግሞ ያንን ቦታ ለወጣቱ ለኳስ ሜዳ ይሰጥ የሚል ደግሞ ሌላ አጀንዳ ያለው ሰው ስለነበረ እሱም ደግሞ ኳስ ሜዳውን ለምን ደፈራችሁብኝ፣ በሚል ቀጥ ብሎ እዛ ረብሻ ለማስነሳት ሲመጣ እሱንም በቁጥጥር አውለን ነበር። ከዛ በኋላ ከኋላ ያለው ወጣት ከቦታው፣ ልቀቁልን የታሰሩትን ሰዎች ልቀቁልን ነው የመጀመሪያው። ከቦታው ለቀቅን እኛ። በኋላ ኃይል አደራጅተው ቁጥራቸውን ጨምረው ጣቢያ ላይ የታሰሩትን እስረኞች ልቀቁ በሚል መጡ። መጨረሻ ላይ በሩ ጠባብ ነው፣ ገቡ። ምንም ልንቋቋም አልቻልንም። በመገፋፋት ከጀርባችን በከፍተኛ ደረጃ ድንጋይ ይወረወራል። ከዛ ተጠግተን የራሳችንን ቢሮ ግድግዳ መከታ ያዝ። ከዛ ቀጥሎ እንደገና ደግሞ በዙሪያችን ግን ከኛ የፀጥታ ኃይል ውጪ የሆነ የሽጉጥ ተኩስ ይሰማል። በዛ መጨረሻ ላይ የነገር እየከፋ ከሄደና ወደ እስር ቤት ከገቡ የእኛን ፖሊሶች ደግሞ ተቆጣጥረው መሳሪያ ከነጠቁ ለሕይወትም ለንብረትም አደጋ ስለነበረ ያለን አማራጭ ምንድነው? ራሳችንን እና ግቢውን የመከላከል ስራ ለመስራት ወደ ሰማይ ጥይት የመተኮሱ በዕለቱ በተፈጠረው ግጭት ሰዎች ሞተዋል፣ ሰዎች ቆስለዋል። ልዩነቱ ቁጥሩ ላይ ነው። አንዳንድ ወጣቶች የሟቾቹን ቁጥር ከአራት እስከ ስድስት ያደርሱታል የቆሰሉትም አስ አምስት ይሆናሉ ይላሉ። ፖሊስ ግን የሟቾቹ ቁጥር ሶስት፣ ከባድ የመቁሰል አደጋ ደርሶባቸው ወደ ሕክምና የተላኩት አምስት፣ ቀላል ጉዳት ደርሶባቸው ከመጠነኛ ሕክምና በኋላ ወደ ቤታቸው የተመለሱት ሁለት እንደሆኑ ያስረዳል። የሟቾቹ አስከሬን ከፖሊስ ጣቢያው ቅጥር ግቢ ውጭ መገኘቱን ያመለከቱት ዋና ኢንስፔክተር በምን አኳን እንደተገደሉ ከህዝብ ጋር በመተባበር ምርመራ ይካሄዳል ብለዋል። በሌላ በኩል አሁንም ድረስ የታሰሩ ወጣቶች መኖራቸውንና ከቤተሰቦቻቸው ጋር እንዳይገናኙ መደረጋቸውን የሚገልጹ አሉ። የደ ወሎ ዞን ፖሊስ መምሪያ ኃላፊ ኮማንደር የሽወርቅ ላቀው አሁን በአካባቢው አንጻራዊ ሰላም መስፈኑን ገልጸው ህብረተሰቡ ከፖሊስ ጎን እንዲቆም ጥሪ አስተላልፈዋል። ከማህበራዊ ድረገጽ አንጻር የተዛቡ አስተሳሰቦች ወይም የተዛቡ መልእክቶች ቢኖሩም ህዝቡ መደናገጥ የለበትም። ከፖሊስ እና ከጸጥታ ኃይሉ ጎን በመሆን አስፈላጊውን ድጋፍና ትብብር እንዲያደርግልን ያው ጥሪያችንን እናስተላልፋለን። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ መስፍራን ራጌን እናመሰግናለን። አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድና በአሀዱ ራዲዮ ኤፍኤም 943 እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት የሚዘልቀውን ዝግጅታችን ነው። አስተናጋጆች አሉላ ከበደና ቆንጂት ታየነን ሁለተኛውን አጋማሽ እንጀምራለን። ዝግጅቶቻችንን ለጥያቄዎ መልስ ለጥያቄው መልስ ሰሞኑን ስናስተዋውቅ በነበረው የፈጠራ ወሬ ወይም በእንግሊዝኛው ፌክ ኒውስ በመባል በሚታወቀውና አንባቢን ወይም አድማጭን ለማታለል ወይም ትክክለኛ መረጃ እንዳያገኝ ሆን ተብሎ የሚሰራጭ አሳሳች የሐሰት ዜና ላይ ያተኩራል። የአድማጮችን ጥያቄዎች ተቀብለው መልስ የሚሰጡን እንግዳችን አቶ ዳኛቸው ተሾመ የመረጃ ቴክኖሎጂ ባለሙያ ናቸው። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው እነሆ አቶ ዳኛቸው ተሾመ በቅድሚያ ፌክ ኒውስ ወይም የፈጠራ ወሬና ተጓዳኝ ጉዳዮች ላይ የአድማጮችን ጥያቄ ለመመለስ ፈቃደኛ ስለሆኑ አመሰግናለሁ፣ በአድማጮች ስም። ሰሞኑን በግል የሚሰሩ የአይቲ ባለሙያ እያልን ስናስተዋውቆት ነበር። እስቲ እርስዎ ራሱን ከአድማጮች ያስተዋውቁልን በቅድሚያ። እሺ፣ በመጀመሪያ ወይዘሮ ትስታ ስለዚህ እድል በጣም አመሰግናለሁኝ። ዳኛቸው ተሾመባላለሁ በሎስ አንጀለስ ካሊፎርኒያ ነው የምኖረው። በትምህርት የበላለፉት ሰላሳ አመታት ኮምፒውተር ሳይንስ ፊልድ ውስጥ ነው የሰራሁት። ዴረቤዝ ዲዛይን እና አርኪቴክቸር ውስጥ ነው የሰራሁት እና ከዛም እንግዲህ ከድረ ምረቃ በኋላ ቮይስ ሪኮግኒሽን በሚል ፊልድ ውስጥ ነው ማስተርስ ቴሲሴን የሰራሁት እና ቴክኖሎጂ ላይ በጣም የነቃ ተሳትፎ አረጋለው ማለት እችላለሁ። ከዛ በተረፈ ግን ራሴን ማቅረብ ፈልገው እንደ ኢትዮጵያዊ ለመብት ለማንኛውም ሰብአዊ መብት እንደሚታገል አንድ ግለሰብ አድርጌ ነው ራሴን ህይወቴን ዴዲኬት አድርጌ ያለሁ ብዬ ማስበው። እሺ አቶ ዳኛቸው አመሰግናለሁ። እንግዲህ ወደ አድማጮቻችን ጥያቄ እንሄዳለን። በርካታ አድማጮች ናቸው ጥያቄዎቻቸውን የላኩልን። እነዚህን ይመልሱልንና እርሶ እንደነገሩን እውነትን ፍለጋ ወይንም ለአሉባልታ እልባት ለመስጠት ስለወሰዱት አንድ እርምጃና ውጤቱ እንወያያለን በመጨረሻም ቀላል ቢመስልም ከኢንተርኔት ቴክኖሎጂ ጋር እንግዲህ እየከበደ ስለመጣው የእውነት መጥፋት ከፈጠራ ወሬ እውነት እንዴት ይለያል? የሚለውን ለአድማጮች ይገልጹልንና እናጠቃልላለን። ጥያቄን የማስቀድመው አቶ ሳተና አሊ ከአዲስ አበባ በላኩልን ነው። የመንደርደሪያ ጥያቄ ነው ያቀረቡት። ፌክ ኒውስ ወይንም የፈጠራ ወሬ የሚለው ምንድን ነው? እንዴትስ ተጀመረ የሚለውን ስለዚህ ጉዳይ መንደርደሪያን ይሆነናል ብዬ ነው። በመጀመሪያ ፌክ ኒውስን እንግዲህ ያው ከዲክሽነሪ ትንተናው ዴፊኒሽን ብንሄድ የኮሊንስ ዲክሽነሪ ምን ብሎ ይገልጸዋል? በመደበኛ ዜና ሽፋን ሆኖ ሆን ተብሎ የሚሰራጭ እጅግ የተጋነነ የፈጠራ ታሪኮችን እና የሐሰት ወሬዎችን ያዘለ መረጃ ነው ይላል እና የሐሰት ዜና ስርጭት ደግሞ ሂደቱ በሁለት ከፍለን ልናየው እንችላለን። አንደኛ ታማኝነት ያላቸውን የዜና ምንጮችን ማጣጣል፣ ከዛ በኋላ አማራጭ እውነትን ይዞ መቅረብ ኦልተርናቲቭ ትሩዝ እንደሚባለው እና ይሄንን በመጀመሪያ በደንብ አድርጎ ለመግለጽ የሚችለው በሁለት ሺህ አስራ ሰባት በፈረንጆች ጀንዋሪ ላይ ፕሬዚዳንት ትራምፕ ሲመረጡ፣ እዚህ ሀገር አሜሪካን ሀገር ሲመረጡ፣ መጀመሪያ አንድ ፕሬስ ኮንፈረንስ ላይ ምን አረጉ? የሲኤንኤንና የኒውዮርክ ታይምስን ጋዜጠኞች እናንተ የውሸት የሐሰተኛ ጋዜጠኞች ናቸው ፌክ ኒውስ ብለው ጣታቸውን እየጠነቆሉ አጣጣሏቸው። እሳቸው ያገኙትን ታማኝነት ተጠቅመው ያንን ካጣጣሉ በኋላ ራሳቸውን እንደ አማራጭ እውነት የሚያቀርቡ ሆኖ ራሳቸውን አቀረቡ ማለት ነው። ኦልተርናቲቭ ትሩዝ የሚባለውን ከዛ በኋላ እሳቸው የሚሉት ይሰማል። ሌሎቹ እነዚህ ለዘመናት ለመቶ ዓመት አንዳንዶቹ የታወቁ ታማኝነት ያላቸውን የሚዲያ ተቋማትን አጣጣሉ እና ፌክ ኒውስ እንደዚህ ነው የሚወለደው፣ የሚጀመረው ፌክ ኒውስ የሐሰት ወሬ በአራት ይገለጣል። አንደኛ የፈጠራ ወሬ ፈረንጆች ሆክስ የሚሉት እንዲሁ ለማሳቅ፣ ለማስደንገጥ ክሊክ አድርገው ጠቁመው ወደ እነሱ በኢንተርኔት ላይ ማለት ሆኖ አዎ እንደዛ እንዲሄዱ ለማድረግ ለንግድ የሚሰራ ነገር ሊሆን ይችላል። ለቀል ገንዘብ ለመስራት ገንዘብ። አዎ እንደዛ ሊሆን ይችላል። እዚህ አሁን በዩቱብ እና በፌስቡክ ምናምን ላይ ክሊክ ሲደረግ እና ብዙ ሰው ወደዛ ሲጎርፍ ገንዘብ ያገኛሉ። ለዛ የሚሰራ ነገር አለ። ያልሆነው ሆነ፣ ወይንም ደግሞ ትንሽ ወሬ ተይዞ የሰዎችን ስሜት በሚስብ መልኩ እየተጋነነ ይነገራል ማለት ነው። እየተጋነነ ይነገራል። ብዙ ሰዎች ወደዛ ሲጎርፉ የዛ ድረገጽ ባለቤት ብዙ ገንዘብ ያገኛል ማለት ነው፣ በአድቨርታይዝመንት። ሁለተኛው ፕሮፓጋንዳ ነው እና ይሄ ማደናገሪያ ፕሮፓጋንዳ። ፕሮፓጋንዳ በብዛት አክቲቪስቶችም ይጠቀሙበታል፣ መንግስት ይጠቀምበታል፣ ሌሎችም ተቋማት ይጠቀሙበታል። የእነሱን ሀሳብ አግኒኖ ለማቅረብ እና ሰዎችን ወደ እነሱ ለመሳብ የሚጠቀሙበት ፕሮፓጋንዳ ቴክኒክ አለ። ስለ ፖለቲካ ሊሆን ይችላል ወይንም ደግሞ ለምሳሌ የእንሰሶችን መብት ለማስከበር የተነሱ ክፍሎች ሊሆኑ ይችላሉ። ውቅያኖሱ እንዳይበከል ለማድረግ የተነሱ ሊሆኑ ይችላሉ። ወይ እነሱንም ለመቃወም የሚፈልጉ ይሆናሉ። አሁን ለምሳሌ ግሎባል ዋርሚንግ የሚባል አለ። እሱን የሚቃወሙ አሉ፣ የማይቃወሙ አሉ። ሁሉም የራሱን ፕሮፓጋንዳ ሊጠቀም ይችላል። አንዳንዱ እውነትን ያዘለ ነው፣ አንዳንዱ ደግሞ የሀሰት መረጃ ላይ የተመሰረተ ፌክ ኒውስ ነው። ሶስተኛው ክፍል ደግሞ ዘለፋ ይባላል። ዘለፋ ወይንም ደግሞ ትሮሊንግ ይሉታል በእንግሊዝኛ። ትሮል የሚባለው ግለሰብ ትሮል ይባላል። እሱ በማህበራዊ ሚዲያ ላይ እየተሽከረከረ ግጭትን የሚዘራ ለምሳሌ፣ በኢንተርኔት ላይ በፌስቡክ ላይ በትዊተር ላይ ፖስት እያደረገ ጽሁፎችንና መረጃዎችን የሀሰት መረጃዎችን እየጣለ ሰዎችን የሚያጋጭ ኢንፍላማቶሪ፣ ግጭት የሚፈጥሩ ነገሮችን የሚረጭ ሰዎችን የሚያረክስ እየተከታተለ የሆነ ነገር የሚዘራ ትሮል ይባላል፣ ዘለፋ የሚያመጣ። አራተኛው ደግሞ እንደ ሽሙጥ ሽሙጥ ያለ በእንግሊዝኛ ሳታየር የሚባለው እና ሰዎችንም ሆነ ተቋማትን በተለየ አይነት በተደበቀ ግልጽ ባልሆነ መንገድ ሆኖ ግን የማሽሟጠጥ የመስደብ፣ የመዝለፍ ነገሮች አሉና እሱኛው ሳታየር ይባላል እና በእነኚህ ነው የሚገለጡት። ይሄ የአሪዞና ዩኒቨርሲቲ የህግ ክፍል ሲተነትን አይደንቲፋይንግ ኤንካውንተሪንግ ፌክ ኒውስ በሚል ላይ ያቀረበው ዝርዝር ነው። ስለ ፌክ ኒውስ። መልካም አቶ ዳኛቸው፣ እንግዲህ አቶ ሳተናው አሊ፣ ሌሎቹም አድማጮቻችን ጉዳዩ ሀገርን የሚመለከት በመሆኑ አገር ውስጥ ስላለው የፈጠራ ወሬ ከጎሳ ጋር ተያይዞ ከማንነት ጋር ተያይዞ ስለሚነሱ ስም ማጥፋቶች በዚህም በዚያም ወገን ማለት ነው እንድንመለከት ነው የጠየቁን። እስቲ ወደ ኋላ እዛ ላይ እንመለሳለን ማርከሻው ላይ ስንደርስ። አሁን አቶ ሸዋን ግዛው ከአዲስ አበባ መስመር ላይ ያሉ በስልክ ነው ያገኘናቸው። አቶ ሸዋን ግዛው ይሰሙኛል? ጠና ይስጥልኝ። አቶ ሸዋን ግዛው እግዚአብሔር ይመስገን ጠና ይስጥልኝ፣ ደህና ነኝ። እሽ ከየት ነው የሚደውሉት? እኔ ከኢትዮጵያ አዲስ አበባ። እሺ፣ እግዜር ይስጥልኝ። ይጠይቁ፣ አቶ ዳኛቸው መስመር ላይ ናቸው ይሰሙዎታል። እሺ፣ መልካም እንግዲህ አቶ ዳኛቸው አመሰግናለሁ። በቅድሚያ ምስጋናዬን በማቅረብ ለዚህ ስለተባበራችሁን አጠቃላይ አሁን በዚህ በሀያ ሰባት አመቱ ኢህአዲግ አገዛዝ ዘመን ኢትዮጵያ አብዛኛው የስድድብ ፖለቲካ ላይ ፌክ ኒውስ ላይ ያልሆነውን ሆነ ብሎ በፈጠራ ወሬዎች ላይ ተመርኩዞ ህዝብን ማሸበር ስራዎች ተጀምረው አሁን ስኬታቸው አገር ወደ ማጥፋት ደረጃ ላይ የደረሰበት ሁኔታ እየተስተዋለ ነው። ይበልጡ ነው። አሁን ስንመለከተው በአገሪቱ ውስጥ ሚዲያዎች ላይ ያሉ መሰዳደቦች በአንድ አፍታ የመጡ ሳይሆኑ በአንድ ጊዜ የመጡ ሳይሆኑ ለብዙ ጊዜ የልዩነት ስብከት ተሰብኮባቸው ኢትዮጵያ ውስጥ እኔ አሁን ትንሽ ከዛ በፊትም ያሉትን ደርግንም አይቸዋለሁ። የተለያዩ ነው ከዛ ደርግን ከደርግ ጀምሮ ያሉትን ነገሮች አይቻቸዋለሁ። እና አሁን ስንመለከተው የዘር ልዩነታችን ዩቫይቱ በሚዲያ ላይ ሾክ እየተደረገ ሰዎችም ላላስፈላጊ እርምጃ እንዲወስዱ እየገፋፉ፣ የተለያዩ ሰዎች በፌክ ኒውስ የራሳቸውን አካውንት በመዘርጋት አገሪቱ ውስጥ ከፍተኛ ኪሳራ እንዲደርስ ከሚያደርጉት ከጦር ከፈታው ወሬ የፈታው እንደሚባለው በወሬ ሀገሪቱን ለማውደም የተዘጋጁ ሰዎች አሉ እና በዚህ ረገድ መንግስት በኢትዮጵያ ውስጥ ፌክ ኒውስ የሚሰሩ ሰዎች ላይ ምን ማድረግ አለበት? ህዝቡ በራሱ ደግሞ የሚያፈርሰው አስተዋጽኦ ለመንግስት የሚያደርጉ አስተዋጽኦ ምን መሆን አለበት ይላሉ በሚለው ነው ልጠይቅ የፈለኩት። ሰዎች ውስጥ ደግሞ ወደ ራሳቸው ህሊና ተመልሰው ከራሳቸው ጋር ታርቀው በኢትዮጵያዊ አንድነት ላይ ሆነል? ኢትዮጵያ ወደ አንድ መስመር ሄዳ ሰዎች በፍቅርና በሰላም እንዲኖሩ ምን ማድረግ አለባቸው? በነዚህ በሦስቱ መስኮች ምክር ቢያቀርቡ። ቮይስ ኦፍ አሜሪካ አመሰግናለሁ። እነዚህን ጥያቄዎች ነው ማቀርበው። የጥያቄው መልስ በአድማጭ ጥያቄ ነው ለዛሬ የተገታው። ነገር ግን አቶ ዳኛቸው ተሾመ ነገ ቅዳሜ ምሽት ተመልሰው ይህንን ጥያቄና ሌሎችንም ያስተናግዳሉ። እንድታደምጡ ከአክብሮት ጋር እንጋብዛለን። አሁን ወደ ምሽቱ የመጨረሻ ቅንብር እናልፋለን። አሉላ ያንተ ዝግጅት ነው የሚቀጥለው። ትናንት በሰዓትበት ለዛሬ የያዝነው ነው በአጭሩ ገለጽ አድርገን አጓግተን ነው ያለፍ ነው ያሳድር ነው መስመሩን ለአንተ ልልቃጭለት ጀምር። አመሰግናለሁ ቆንጅት በቅርቡ ወደ ኢትዮጵያ ተጉዘው የሙያ ስልጠና ሰጥተው በዩናይት ስቴትስ የሚኖሩ የተመለሱ ናቸው። በዩናይት ስቴትስ የሚኖሩ ኢትዮጵያውያን የበጎ ፈቃደኞች የከፍተኛ ባለሙያዎች ቡድን ሁለት አባላት ጋር ነው የተወያየ ነው። የመጀመሪያውን ክፍል በአጭሩ ነው ይዘን ቀርበናል። ጠናስጥኔ ስሜ ያቆብ አስጣጥቄ ይባላል። የምኖረው ሜሪላንድ ነው። ሞርጋን ስቴት ዩኒቨርሲቲ ቦልቲሞር ውስጥ ያለ ዩኒቨርሲቲ ነው። ከሀያ አመት በላይ በኤሌክትሪካል ኢንጂነሪንግ በማስተማር ሪሰርች በማድረግ በአድሚኒስትሬሽን አሶሽት ዲፓርትመንት ቼር እስከ አሶሽት ዲን ሰርቼ አሁን አሲስተንት ቫይስ ፕሬዚደንት ፎር ኢንተርናሽናል ሪሌሽንስ የሚል ፖዚሽን ያለኝ ሞርጋን ስቴትን ሪፕሬዘንት በማድረግ በየቦታው የሄድኩኝ ስራ እሰራለሁ። እንደዚሁ በተስፋ ኦርጋናይዜሽን የቦርድ አባልና በኢንጂነሪንግ ኤዲዩኬሽን ኤሪያ ላይ የምሰራ ሰው ነኝ። አመሰግናለሁኝ አሉላ። ሳምሶን ደምሴ ተፈራ ባላለሁኝ። የምኖረው በዋሽንግተን ዲሲ አካባቢ ነው። የምሰራው ለአሜሪካን መንግስት መስሪያ ቤት በኢንፎርሜሽን ቴክኖሎጂ ዲሬክተርነት ወደ አስራ ስምንት አመት ይጠጋኛል። እዛ በተስፋ የግብረ ሰናይ ድርጅት ውስጥ የቦርድ አባልና የህዝብ ግንኙነት ኃላፊ ነኝ። አመሰግናለሁ። እንግዶቼ በተለያዩ ጊዜያት የተለያዩ ሙያዊ ስልጠናዎችን እንደሰጣችሁ የስራችሁን ዝርዝር የሚያሳዩ መረጃዎች ተመልክቻለሁ። እስኪ በቅርብ ጊዜው ስልጠናችሁ እንንደርደር። ከሐምሌ ሀያ ስድስት እስከ ሀያ ስምንት በነበረው ጊዜ ውስጥ በተለያዩ የሙያ ዘርፎች ስልጠና ሰጥታችሁ ተመልሳችኋል። ምንድን ነበር የስልጠናው ይዘት? ለማንስ ነው የተሰጠው? ምን ያህል ሰዎች ተሳተፉ? አቶ ሳምሶን ባጭሩ ስለ ስልጠናው ቢነግሩ ነው። እሺ፣ እንደ ሀያ ስድስት እስከ ሀያ ስምንት ድረስ በአፍሪካ ህብረት የመክፈቻ ስብሰባ አምስት መቶ በላይ ተሳታፊዎች ከስልሳ በላይ በውጭ የሚኖሩ ኢትዮጵያውያን ተገኝተው ተሳትፈዋል። እና ይሄ የመጀመሪያዊ መክፈቻው ቀን ነው። ከዛ በኋላ በውጭ ጉዳይ ሚኒስቴር እና በተለያዩ መስሪያ ቤቶች የሁለት የሚቀጥሉት ሁለት ቀናቶች የልምድ ልውውጦች ተካሂደዋል። እነኚህ የልምድ ልውውጦች የተመረጡ የሙያ ዘርፎችን ይመለከቱ ነበር። በምን በምን የሙያ ዘርፎች ሆኑ የተካሄዱት? የተካሄዱት የኢንፎርሜሽን ቴክኖሎጂን በተመለከተ፣ የሀይል አጠቃቀምን በተመለከተ፣ የአገልግሎት ወይም ሆስፒታሊቲን በተመለከተ፣ የኢንጂነሪንግን በተመለከተ፣ ኒውክሊየር ፓወርን በተመለከተ በነዚህ በእነዚህ ጉዳዮች ላይ የተለያዩ ውይይቶች ተካሂደዋል። ከስልጠናዎቹ በፊት ነው እነዚህ የተካሄዱት ከሶስቱ ቀን የመክፈቻ ዝግጅት በኋላ። አንድ ሺህ አንድ መቶ ስልሳ የሚሆኑ ከተለያዩ መስሪያ ቤቶች ተወጣጡ ሰልጣኞች የፕሮጀክት ማኔጅመንት ማለትም የስራ አመራር ስልጠና ሰጥተናል። አቶ ሳምሰን አሁን እንደ ገለጹ በርካታ ባለሙያዎችም የተሳተፉበት ዝግጅት ነው። እስኪ ንገሩን፣ እነማን ነበሩ ሰልጣኞቹ በዚህ ስልጠና ተጠቃሚ ለመሆን የቻሉት? በዚህ ስልጠና ተጠቃሚ ለመሆን የቻሉት በሚኒስቴር መስሪያ ቤቶች በጠቅላላ ነው። በዚህ ላይ እንደ ጎላ ብለው ከታዩት መጠቅስልህ፣ የኮንስትራክሽን ዲዛይን ከትራንስፖርት ሚኒስቴር፣ እንዲሁም ከተለያዩ የመንግስት መስሪያ ቤቶች የተገኙ ሰልጣኞች፣ የሜቴክ መስሪያ ቤት ተጠቃሚ ሆነዋል በእነዚህ ስልጠናዎች ላይ። መልካም ኢትዮጵያውያን፣ በጎ ፈቃደኞች በሙያቸው ለሌሎች ማጋራት የሚችሉት በስልጠናው ለመሳተፍ የሚለውን ጥያቄ ምን አይነት መመዘኛዎችን ታደርጋላችሁ? ምን አይነት ስልጠና እንደሚያስፈልግ ገፋ አድርገን እንወያያለን። ዶክተር ያዕቆብ እርስዎ በሚሳተፉበት የምህንድስናው ዘርፍ ከዚህ ቀደም በተደጋጋሚ ስልጠናዎችን መስጠታችሁን መቶ ያህል የምህንድስና ፋኩልቲዎችን ሀያ ዘጠኝ የመንግስት ዩኒቨርሲቲዎች ውስጥ የምህንድስና ትምህርት መስጠታችሁን መረጃዎች አግኝቻለሁ። ምህንድስና ትምህርት የሚሰጡ ትምህርት ቤቶች ውስጥ እናንተ የምትሰጧቸው ምን አይነት የተለየ ትምህርት ነው? ይልቁንም ምህራኑን የሚያሳተፈ እንደመሆኑ እኔም ወደ አሜሪካ ከመምጣቴ በፊት ኢትዮጵያ አዲስ አበባ ዩኒቨርሲቲ የፋክልቲ ኦፍ ቴክኖሎጂ የማታ ተማሪ ነበርኩኝ እና ሶስት አመት ተምሬ ከዛ በኋላ የትምህርት እድል አግኝቼ ወደ ቦልቲሞር የመጣሁት የዛሬ ሰላሳ አመት በላይ ነው እና በዛን ጊዜ ተማሪ ያለው ብዙ ችግር መኖሩን አይቼ ነበር። በተለይ ላቦራቶሪ ስንማር በጣም የላቦራቶሪ እቃ እጥረት ስለነበረ በሺፍት እየገባን ስለምንማር ያ ችግር እንዳለ በጣም ይታየን ነበር። እና ምንድን ነው ያው የምህንድስና ትምህርት ሁሉም ሰው እንደሚያውቀው ከቴዎሪው ይልቅ ፕራክቲሱ በጣም የሚያስፈልገው ተግባር ትምህርት ስለሆነ በቴዎሪ ብቻ እና በሲሚሌሽን የሚሉት አለ ኮምፒውተር ላይ የሚሰራ በተለይ ኤሌክትሪካልና ኮምፒውተር ኢንጂነሪንግ በጣም የሚፈለግ ኤሪያ ነው። ዓለም ላይ የምታዩት ሁላ ቴክኖሎጂ፣ ሞባይል ስልክ ሆነ ፓወር ጀኔሬሽን ሆነ ሁሉም ነገር በኤሌክትሪካል ስለሚሰራ በሱ ብቻ የሚያቆም ሳይሆን ትክክለኛ ጎበዝ ተማሪ በተለይ ትምህርቱን ከጨረሰ በኋላ ስራ ፈላጊ ሳይሆን ስራ ፈጣሪ የሚሆን ተማሪ ለመፍጠርና ለማዘጋጀት በጣም ብዙ ትሬኒንግ ያስፈልጋል። ያ ትሬኒንግ ደግሞ በጣም ሶፊስቲኬትድ የሆነና ብዙ ሺህ ብር የሚያወጣ ኢንስትሩሜንቴሽን ይሉታል። ኢትዮጵያን ለቅቄ ስሄድ የዛሬ ሰላሳ አመት አውቅ ነበር አንድ ቀን ተመልሼ ጥያቄ እግዜር ብሎልኝ መጥቼ አገሬን ለመርዳት በተለይ ያኔ ተማሪ ያለው ምን አይነት ችግር እንደገጠመኝ ያውቃለሁ። ግን አስተማሪዎቹም ጎበዝ ናቸው። ግን ያው ችግሩ የኢኩዊፕመንት ጉድለት ስለነበረ የዛሬ አስር አመት ይሄን አስር ሺህ ዶላር የሚፈጀውን የኤሌክትሮኒክስ ማስተማሪያ አብሮ የሚሰራ ፕሮፌሰር እኔም ያው ከሱ ጋር አብሬ ስለሰራው ቴክኖሎጂውን ለኔ ያሳዩትኝ በሁለት መቶ ሀምሳ ዶላር አሳንሶ ሰርቶት ቴክኖሎጂውን ሲያው በቃ በጣም ደስ ያለኝ፣ ይሄ ቴክኖሎጂ ለመጀመሪያ ጊዜ አገር ወስጄ ይሄን ነገር ማሳየት አለብን። ለምን ድሮ እኛ ስንማር የ10 ሺህ ዶላር ኢኩዊፕመንት ቢበዛ ሶስቱ አራት ነው፣ ላቦራቶሪ ውስጥ የሚኖረው ሀምሳ ተማሪ ሲገባበት እንግዲህ እንዴት እንደሚጨናነቅ ታውቃለህ። ማለት ብዙ ተማሪዎች ያንን ኢኩዊፕመንት በማየት ነው እንጂ ለመንካትም ይከብዳል። እንደገና ደግሞ በቂ ትሬኒንግ ካላገኙ ብዙ ትምህርታቸው ውጤታማ ስለማይሆን ይህንን ቴክኖሎጂ ልክ እንዳገኙት በሁለት ሺ ዘጠኝ በፈረንጆች አቆጣጠር ገና ላቦራቶሪ ቴስቱን ጨርሰን እቃው ገበያ ላይ ሳይውል አዲስ አበባ ተመልሼ የድሮ አስተማሪዎች የነበሩትን እናንተ መስመር አስይዛችሁኝ ይላካችሁኝ ይኸው እግዚአብሔር ይመስገን ከስንት ዓመት በኋላ ተመልሼ ያንን ውለታ ለመመለስ እቺን ኢኩዊፕመንት አምጥቻለሁ ብዬ ሰጠኋቸው። በጣም ተደሰቱ እና ይሄ ነገር በጣም ስለሚጠቅመን በቻልኩ ቁጥር ቶሎ ቶሎ አምጣለን እያሉ በአመት በአመት አንድ ሁለት ሶስት አስር እያልኩኝ እየጨመርኩ እየጨመርኩ እያመጣሁ ይኸው አስር ዓመት ተጓዝን እና ዋናው ምንድን ነው ልዩነቱ ይሄ ቴክኖሎጂ እንዳልኩም አስር ሺህ ዶላር የሚፈጀውን በሁለት መቶ ዶላር ስትሰራው ድሮ ላቦራቶሪ ለማስተማር አንድ ስቴሽን ላይ አስር ተማሪ በአምስት ተማሪ ሆኖ የሚሰራውን ስራ አሁን እያንዳንዱ ተማሪ ለራሱ ይዞት የሚሄደው ፕሮዳክት እንትን እቃ ተፈጠረ ማለት ነው። እያንዳንዱን ነገር መማር መሰልጠን ያለባቸውን ተማሪዎች በወጉ መሰልጠን የሚችሉበትን እድል ያገኛሉ ነው ያሉን ዶክተር ያዕቆብ። እስኪ ለአድማጮች ቅርብ እናድርገው። ይሄ አስር ሺህ ዶላር ያስወጣ የነበረ በጣም ውድ የሆነ መሳሪያ ተማሪዎች ከማየት እና ከመንካት ያለፈ መስራት መጠቀም የሚችሉበት እንዳልነበረ የገለጹትን መሳሪያ እና የሙያ ሀጋሮ በሁለት መቶ ሀምሳ ዶላር ብቻ ወጪ እንዲገኝ ያደረጋችሁበት ምን ይባላል? የመሳሪያው ስም ምንድን ነው? መሰረታዊ ልዩነት የሚያመጣው ይሄ መሳሪያ በጣም ጥሩ። ይሄ መሳሪያ አሁን የሚሰራው ካምፓኒው አናሎግ ዲቫይስስ ይባላል። ምንድን ነው? ይሄንን ነገር ያመጣ ነው። እንግዲህ አሜሪካን ሀገር እኛ የኢኩዊፕመንት ምንም ችግር የለብንም። ተማሪዎቹ የእኛ አሁን ዩኒቨርሲቲ ራሱ የአስር ሺህ ዶላር እንግዲህ አስር ሺ ዶላር ለአንድ ስቴሽን ነው። አንድ ስቴሽን ላይ እንዳልኩም ላቦራቶሪ ስታስተምር ሶስት አራት ተማሪ ነው ቢበዛ መቀመጫ ያለበት። ለምን ልጆቹ እቃውን እየነኩ እየተለማመዱ እንዲሰሩ። ከዛ ውጭ ኤሌክትሪካል ኢንጅነሪንግ ስታስተምር ላቦራቶሪ አንደኛ አመት፣ ሁለተኛ አመት፣ ሶስተኛ አመት፣ አራተኛ አመት እያለ እስከ አራተኛ አመት ላቦራቶሪ እውቀት ያዳበሩ ልጆች አምስተኛ አመት ግራጁዌት ከማድረጋቸው በፊት ያን የተማሩትን ትምህርት ይዘው ቴዎሪውን ከፕራክቲሱ ጋር አገናኝተው የመጨረሻ አመት ላይ ትልቅ ስራ ልዩ የሆነ በቃ ፈጠራ ችሎታ እንዲችሉ የሚያዘጋጅ ኤኩፕመንት አንድ ዩኒቨርሲቲ ውስጥ ሁለት ወይ ሶስት ኤኩፕመንት ካለና በቂ ተማሪዎች ያንን ቴክኖሎጂ ካልተጠቀሙበት ቴዎሪውን ተምረው ተምረው መጨረሻ አምስተኛ አመት ሲደርሱ ትልቅ ነገር ስሩ ስትላቸው፣ ያው ላቦራቶሪውን ስላልተጠቀሙበት ቴስት እንዴት ማድረግ ስለማይችሉ ሙስ ብዙ ተማሪዎች ያው ኮምፒውተር ላይ ገብቶ ሲሚሌት በማድረግ ፕሮግራም በመጽሐፍ ነበር ብዙ ጊዜ ግራጁዌት የሚያደርጉት። እነዚህም ልጆች ትምህርት ከጨረሱ በኋላ ሮቶ ስራ ነው እንጂ የሚፈልጉት ስራ ለመፍጠር ይከብዳቸዋል። ለምን ተማሪ እያሉ የፈጠራ ችሎታቸውን አላሳደጉትም ነበር። የፈጠራ ችሎታ ደግሞ የሚያድገው በሳምንት አንድ ቀን ሶስት ሰዓት ላቦራቶሪ ተምረህ ሳይሆን ያንን ላቦራቶሪ ኤኩፕመንት በእጅህ ቢኖር ከክላስ ውጭም ልክ ሰው በትርፍ ጊዜው መጽሐፍ እንደሚያነብ ፊልም እንደሚያየውም፣ ይሄንን ላቦራቶሪ ቤቱ ይዞ ቢሄድ ቢችል ያንን እየተመራመረ ፈጠራ እየሰራ ይህን ትልቅ ቦታ ይደረሳል በማለት አሜሪካን ሀገር እንኳን ላቦራቶሪ ኤኩፕመንት ችግር በሌለበት አሜሪካን ሀገር ላቦራቶሪ እስከ ዘጠኝ ሰዓት ድረስ ከሌቱ ክፍት ስለሆነ ተማሪዎቹ በፈለጉ ሰዓት መጥቶ ያንን ላቦራቶሪ ማግኘት ይችላሉ። ነገር ግን አንዳንድ ተማሪዎች ታውቃለን፣ አዲስ ጄኔሬሽን ተማሪዎች ቴክኖሎጂ ስለሚበዛባቸው አንድ የመኝታ ቤታቸው ከገቡ በኋላ ላቦራቶሪ ተመልሰው መምጣት አይፈልጉም አንዳንዶቹ። ስለዚህ ምንድን ነው ይህን ፍልስፍና ያመጣው፣ ተማሪዎቹ ይህን ላቦራቶሪ ቤታቸው ይዞት ከሄዱ የትም ቦታ ሆኖ ሳሎኑም ሆነ መኝታ ቤቱም ሆነ ላይብረሪ ሆነ የትም ቦታ ላፕቶፓቸው ላይ ኮኔክት በማድረግ ድሮ አስር ሺህ ዶላር የሚፈጀውን ኢኩዊፕመንት አሁን ቤታቸው ወስዶ ፈጠራ ችሎታ መስጠር ሲፈልጉ እንደ ድሮ የሆምወርክ አሳይመንት የቤት ስራ ስትሰጥ ይህንን መጽሐፍ አንብበህ እችን ሁለት ሆምወርክ ስራ ከማለት ይሄንን ቦርድ ቤት ወስደህ ላቦራቶሪው አጠገብን ያለው ኮምፒውተርህ ጋር አገናኝተህ ፈጠራ ፈጠራ ስራ እና ጀምረህ እኛ ምንድን ነው የምናደርገው? ድሮ ትንሽ ሆምወርክ እንኳን ስንሰጥ ወረቀት ላይ ሆምወርክ ከመስራት የፈጠራ ስሮታን የምንሰጣቸው እና ልጆቹ ቀስ በቀስ በትንሿ ሲምፕል በሆነችው ነገር ፈጠራ ይጀምሩና ከአንደኛ አመት፣ ሁለተኛ አመት፣ ሶስተኛ አመት፣ አራተኛ አመት እያሉ እኛ ያንን ነገር የተተዋወቁትና ፈጠራ ችሎታቸውን እያዳበሩ ሲሄዱ ልክ አምስተኛ አመት ላይ ሲደርሱ ፈጠራ ስራ ስትላቸው ከአንደኛ አመት እስከ አራተኛ አመት ያጠናከሩትና ያዳበሩት ትምህርት ስላለ አዲስ ያሆንባቸውም በአንድ ጊዜ ትልቅ ከባድ የተባለ ፈጠራ ችሎታ ለመፍጠር ስለሚችሉ ይህንን ቴክኖሎጂ ያወጣ ነው አሜሪካ ነገር ያሉትን ልጆች ፈጠራቸውን ለማሳደግ ነበር። እኔ ግን ኢትዮጵያ ሆኜ ሳየው ከፈጠራው ተጨማሪ በተለይ አዳዲስ የተከፈቱት ሰከንድ ጄኔሬሽን ተርድ ጄኔሬሽን የሚሏቸው ብዙ ፐብሊክ ዩኒቨርሲቲዎች በቂ እቃ ስለሌላቸው እነዚህ ልጆች አንደኛ በቂ መሳሪያ ለሌለው ዩኒቨርሲቲ እነዚህን ቴክኖሎጂዎች በሁለት መቶ አምሳ ዶላር አምጥቶ ከላፕቶፕ ጋር ኮኔክት አድርጎ አሁን ሀምሳም ሆነ መቶ ተማሪዎች በብዛት አድርጎ ማስተማር ይችላል። ሁለተኛ ደግሞ በተለይ አራተኛ ና አምስተኛ አመት ላሉ ልጆች ይህንን እቃ ቤታቸው እየወሰዱ ቴክኖሎጂውን በቃ በየቀኑ እየተጠቀሙ ትልቅ ፈጠራ መስራት ይችላሉ በማለት ያን ነው አይዲያን ያመጣ ነው። ሁለት ሺ ዘጠኝ አዲስ አበባ ዩኒቨርሲቲ ለልጆቹ አሳየናቸው። በአመት ውስጥ ልጆቹ ያንን ቴክኖሎጂ ሶስት ነበር መጀመሪያ የሰጠናቸው፣ ከዛ አምስት ሰጠናቸው። ያንን ቴክኖሎጂ ቤታቸው ይዘው ለአንድ ሴሜስተር አምስተኛ አመት ፕሮጀክት የወሰዱት ልጆች ድሮ ቴዎሪና ሲሚሌሽን ሊሰሩት የነበሩት አስተማሪዎች የራሳቸው ከጠበቁት በላይ ፈጠራ መፍጠር ጀመሩ። ማይን ዲቴክሽን፣ ሄልት ሲስተም እያሉ ብዙ ሶፊስቲኬትድ የሆነ ድሮ በሲሚሌሽን ብቻ በቲዮሪ ብቻ የሚሰሩት አሁን ግን እችን የቴስት ኢንስትሩሜንት ስላገኙ ልጆቹ እንደገና ቤታቸው ይዘውት ሄደው በራሳቸው ላፕቶፕ የተጠቀሙ ያንን ስኬት ላይ ሲያሳዩ እንዲያውም አሜሪካን ሀገር ያሉት ዩኒቨርሲቲዎች በጣም ተደንቀው ይሄ እቃ ገበያ ላይ ሲውል ዌርሀውስ ውስጥ ማከማቻ ውስጥ የነበረውን መቶ ሀምሳ የሚሆን ለኢትዮጵያ ዩኒቨርሲቲዎች ለሀገር ሰዎች ወስደህ አከፋፈል ብሎኝ በሁለት ሺ አስራ ሁለት ና በሁለት ሺ አስራ ሶስት በፈረንጆች አቆጣጠር አምስት ዩኒቨርሲቲዎች ጋብዘን አዲስ አበባ ኮንፈረንስ አድርገን ያን ንቃ ሰጠናቸው እንግዲህ ያኔ የጀመሮ ከ ሁለት ሺ አስራ ሁለት አስራ ሶስት ኦልሞስት እንግዲህ ስድስት ሰባት አመቱ ነው አሁን ድረስ ልጆቻቸውን እያስተማሩበት ነው። አዲሱ ሌተስት የመጣው ቴክኖሎጂ በሁለት ሺ አስራ ስምንት የመጣው ቴክኖሎጂ ከ ሁለት መቶ ሀምሳ ብር ወርዶ ወደ መቶ ሀምሳ ዶላር ወርዶ እሱን ነው አምጥተን ኤፕሪል ማለት በሚያዝያ ዘጠኝ እስከ አስራ አራት አዲስ አበባና ጅማ ዩኒቨርሲቲ ስፖንሰር ያደርገውን ኮንፈረንስ በመሳተፍ ይሄንን ደግሞ ለማስፋፋት ብዙ አይዲያ ነበር። እንዳልኩ አስር አመት ነው ይሄን ነገር ስንሰራ አምስት ዩኒቨርሲቲ ላይ አሰራጭ ስን ከዛ በኋላ ሰራው ትንሽ ቆይቶ ነበር። አሁን ግን ሚኒስትር ኦፍ ሳይንስና ሀይ ኤዱኬሽን ጋር አብረን በመስራት በጣም ትልቅ ሰፖርት አድርገውልን ሰላሳ ዩኒቨርሲቲዎች ጋብዞ ሀያ ዘጠኝ ዩኒቨርሲቲዎች መጡ። በጠቅላላ ሰላ መቶ ኢንጂነሮች ነው ትሬን ያደረግ ነው። ምንድን ያደረግ ነው። አስተማሪዎቹ ይህን እቃ ያዩት ለመጀመሪያ ጊዜ ነው፣ ግን በጣም አጠቃቀሙን ወደውት ተደስተው ይህን ወስደው አሁን ዩኒቨርሲቲያቸው ላይ እንዴት እንደሚጠቀሙበት እንዴት አንደኛ አመት፣ ሁለተኛ አመት፣ ሶስተኛ አመትና አራተኛ አመት ላቦራቶሪ የሚያስተምሩትን ትምህርት ድሮ በእቃ እጥረት ማስተማር የማይችሉትን አሁን የእቃ የጥራት ጉድለት ችግር አይሆንም። ለምን ዋጋው በጣም ስለወረደ፣ ያን ቴክኖሎጂ ተጠቅመው ልጆቹን የተሻለ ትምህርት እንዲያስተምሩ አስተማሪዎቹን ትሬን አድርገናቸዋል። በጣም ተደስቷል። አሁን ተመልሰን ሄደን በመስከረም ወይ በጥቅምት ላይ እንደገና ሰከንድ ራውንድ ትሬኒንግ ለማድረግ እየተዘጋጀን ና በጣም የሚያስደስት ስራ ነው። ለመጨረስ ያህል በአፍሪካ ደረጃ ይሄን ቴክኖሎጂ እንግዲህ ዘጠኝ አመቴ ነው እየተመላለስኩ ናይጄሪያ ሜጂ ትሬኒንግ ሰጥቻለሁ፣ ሳውዝ አፍሪካም ሰጥቻለሁ፣ ካሜሩን በየ ቦታው ትሬኒንግ ሰጥቻለሁ። ሁሉም እንጀምራለን እያሉ ነበር። በጣም ግን ያስደሰተኝ አገራችን ኢትዮጵያ በሀያ ዘጠኝ ዩኒቨርሲቲ ደረጃ በመስራቷ ከአፍሪካ ቀደምት ዩኒቨርሲቲ ሆና ሁሉም ዩኒቨርሲቲ ይህንን ስታንዳርድ ተከትለው ከቀጠሉ የዛሬ ሶስት አራት አመት የምናፈራቸው ልጆች በአሜሪካም ሆነ የትም አገር ላይ ካሉ ተማሪዎች በመወዳደር በተለይ በኤሌክትሪካል ኢንጂነሪንግ ምንም ሳያንሳቸው ይህን ቴክኖሎጂ ስራ ላይ በመዋል ጥሩ ጥሩ ዜጋዎች ለማፍራት ይጠቅማል ብዬ በጣም አስደስቶኛል። ስራው ግሩም ነው የሚያስደስት መሆኑን መረዳት ይቻላል። ዶክተር ያዕቆብ ከእርስዎ መስማማት አይገድም። በርካታ ስራዎች ነው የሰራችሁት። መሰረታዊ አይነተኛ የሚባልም ለውጥ ማምጣት የቻለ ጥረት ነው። በተማሪዎቹና ና በመምህራኑ ዘንድ የፈጠረውን ሁኔታ በሌላ ፕሮግራም ለመቃኘት እንሞክራለን። አቶ ሳምሰን ወደ እርስዎ ልመለስ። ለወጣንበት ማህበረሰብ መልሶ ለመስጠት የገባ ነው ቃል ይላል ይሄን በቅርቡ ያካሄዳችሁትን ጉባኤ ተከትሎ ያወጣችሁት መግለጫ ላይ የተመለከትኩት ጽሁፍ ከእንግሊዝኛ በግርድፍ ወደ አማርኛ መልሼ ነው የማነሳለሁ። እንዲህ ያለውን ስራ ስትሰሩ በተደጋጋሚ መሆኑን ሰነዶቹ ያሳያሉ። እስኪ በመጀመሪያ ምን አይነት ስልጠናዎችን ሰጣችሁ? ከዚህ ቀደም የዚህ ተጠቃሚ የሆኑት የትምህርት የሚሆኑ የመንግስት ተቋማት የትኞቹ ናቸው? ምን ያህል ሰዎች የመማር እድሉን ወይም የስልጠናውን እድል አገኙ? አድማጮቹ ውይይቱ አላበቃም። ዶክተር ያዕቆብ አስታጥቄና አቶ ሳምሶን ደምሴ ተፈራው ይመልሳሉ። ለአሁኑ ግን ጊዜያቸው፣ አመሰግናለሁ። እግዚአብሔር ይስጥልኝ። Thank የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት በ22 በ25ና በ31 ሜትር በአንድ አጭር ሞገድ እንዲሁም ባህዱ ራዲዮ 94.3 ላይ ደግሞም በናይል ሳት የሚያስተላልፈው ስርጭት የዛሬው ዚ ላይ ያበቃ ያስተናገድ ናችሁ ቆንጅ ይታየና አሉላ ከበደ ከአቀናባሪያችን ንግሱ ታምሬና ከተጠቂ ስርጭት መሐንዲስ ቮይቴክ ዞርኛክ እንዲሁም ከዋና አዘጋጃዋት ዝታበላቸውና ከተቀሩ ባልደረቦቻችን ጋር በሙሉ በዚሁ እንሰናብታለን። ነገ ቅዳሜ በሶስት ሰዓት እንገናኛለን። አሁን የትግርኛ ስርጭት ነው የሚቀጥለው። በእኛ በኩል ሰላም በደህና ደሩ።